Christmas, you gonna <laughs> ለመሆኑ ምንድን ነው የገናን በዓል አስመልክቶ ያዘጋጀህልን? እግዚአብሔር ይስጥልኝ አዘጋጀው፣ እንኳን አዲስ አበባ የሚገኘው የራዲዮ መጽሔት ልዩ ዘጋቢያችን ንጉሴ አክሊሉ ነው። እኔ ነኝ ፕሮግራሙን ያቀነባበርኩለት። ነገ እንደምታውቀው በዓል ነው። በነገራችን ላይ ለበዓሉ አክባሪዎች የሃይማኖት ተከታዮች በሙሉ መልካም የልደት በዓል እንላለን። ዘንድሮ ገና ታህሳስ 28 ነው የዋለው። በየአራት ዓመቱ ይሄ ያጋጥማል። የክርስቶስ ጥንተ ልደት ግን ታህሳስ 29 ነው እና 29ን አንለቅም የሚሉ ሊቃውንት ዛሬም አለው። በጎንደር፣ በላሊበላ፣ በላስታ እና ቤዛ ኩሉ ዓለም ዮም ተወልደ ዛሬ ተወለደ ብለው የሚዘምሩት ሁሉ በ29 አርብ ዕለት ነው። ያ ብቻ አይደለም። አርብን ቀን አይቀድሱም እንደ ጠዋት ካልተቀደሰ የሚሉ አሉና ይሄ ውዝግብ ለምን ደሞ አይፈታው? እርግጥ ሲኖዶስ ወስኗል በብፁዕ ቅዱስ አቡነ ተክለ ሃይማኖት ጊዜ። ለምንድን ነው ሊቃውንቱ የሚወዛገቡት? በሚል መነሻ ንጉሴ እንደው ለውይይት ቢሆን ቢረዳ ብሎ ነው ያዘጋጀው። እና ንጉሴ ቀጥል። በቅድሚያ እንኳን አደረሰህ። እንኳን አብራ ደረሰን አዲሱ። ለቪኦኤ አድማጮችም ለቪኦኤ የሁሉም ቋንቋ ሰራተኞች ሁሉ እንኳን ለብርሃነ ልደቱ በሰላም አደረሳችሁ እላለሁ። ልክ ነው። ይሄ የሁለት ሺ ስምንት ዓመተ ምህረት የዘንድሮ የልደት በዓል ልደት ሀያ ስምንትና ሀያ ዘጠኝ ተያይዞ በመምጣቱ ምክንያት ሐሙስና አርብ እያከራከረ ነው። የአንድ ሬዲዮ ጠባይ ደግሞ አንዱ ገጽታው እንዲህ አይነቶቹን አከራካሪና አወያይ አነጋጋሪ የሆኑ ነጥቦችን አንስቶ አድማጮቹን የፕሮግራሙን ተከታታዮች ማወያየት ነው እና በሁለት ጎራ የተከፈሉ ስላሉ፣ ግማሾቹ የሀያ ስምንትን መከበር የሚደግፉ ሌሎቹ ደግሞ የለም፣ በሀያ ስምንት መከበር የለበትም በሀያ ዘጠኝ የሚሉ ዛሬም ስላሉ፣ ይሄ ደግሞ በአንድ ቦታ ብቻ ሳይሆን በብዙ ቦታ ነው። ለምሳሌ ጎንደር ብንሄድ የሊቁ የዶክተር አለቃ አየለ አለሙ ደቀ መዛሙርት የእሳቸው ተከታዮች አርብን ነው የሚያከብሩት። ላሊበላ ብትሄድ እንደው ቤተ ክህነት እርምጃ ይወስድብናል ብለው ፈርተው ሀያ ስምንትን እንደ ህዝቡ ያከብራሉ፣ ነገር ግን ቤዛ ኩሎ ዓለም አይሉም ክርስቶስ ተወለደ ያለም መድኃኒት ብለው አይወርቡም። ቱሪስትቱ ሁሉ የሚሄድበት የሚወርቡት በሀያ ዘጠኝ ነው። አርብ ያው ጾም ሆኖ ማለት ነው። ትግራይ ተንቤን አሉ፣ አክሱም አሉ፣ ጎንደር አሉ፣ ነው እኮ የሚባለው። ላሊበላ ራሱ በሀያ ዘጠኝ ነው ቤዛ ኩሎ አለም የሚለው። ይሄ ሁሉ ተቃውሞ እኮ ነው። ቤዛ ኩሎ አለም በሀያ ስምንት በሉ የልደት ሁለት ምእመናኑ ባሉበት ቢሏቸው በምንም አይነት አናደርገውም አሉ። ግን ንጉሴ እንደው እንዳላቋረጠህ እንጂ ይሄንን ሲኖዶስ በብፁዕ ወቅዱስ አቡነ ተክለ ሃይማኖት ጊዜ የወሰነው ጉዳይ ነው። ምንም እንኳ ሊቃውንቱ ቢለያዩም የእነሱን መለያየት እውቅና መስጠት ይኖርበታል። ወይም ምእመናኑ የሲኖዶሱ ሀሳብ ለምን አይከበርም? የሲኖዶሱ ውሳኔ መከበር አለበት። የበላይ ነው እሱ ከፓትርያርኩም የበላይ ነው፣ መከበር አለበት። ግን ሲኖዶሱም ውሳኔ ላይ ስህተት አለ ነው እኮ የሚሉት እዛው ጠቅላይ ቤተ ክህነት ሊቃውንት ጉባኤ ያሉ የሊቃውንት ጉባኤ አባላት ለምሳሌ ጾሙ ከህዳር አስራ አምስት እስከ ታህሳስ ሀያ ስምንት ይጾምና በሦስቱ ዘመናት ማቴዎስ፣ ማርቆስ፣ ሉቃስ በአርባ አራተኛው ቀን ተጾሞ በአርባ አምስተኛው ነው የሚፈሰከው። በዚህ በዘመነ ዮሐንስ ግን ህዳር አስራ አምስት እንደ ሌላው ጊዜ ተይዞ ጾሙ የሚያበቃው ታህሳስ ሀያ ሰባት ቀን ነው። አርባ ሶስት ቀን ይሆናል። ሲኖዶሱ ራሱ ይሄ ጾም እንዲጾም ሲወስን አርባ አራት ቀን እንዲጾም ነው በአራቱም ዘመን እንጂ በአንዱ ዘመን አርባ ሶስት በአንዱ ዘመን አርባ አራት ብሎ የወሰነ አይመስለኝም። በዘመነ ዮሐንስ አርባ አራት ቀን አይመጣማ። ቅድም እንዳልከው እኮ አርባ ሶስት ነዋ። ታዲያ ሲኖዶሱ እዚህ ላይ ስህተት አለ ማለት ነዋ። ይሄ ነገር መስተካከል መታረም አለበት ነው የሚሉት ሊቃውንት። አርባ ሶስት ቀን ስለሆነ አርባ አራት ቀን ስላልሞላው ትክክል አይደለም ነው የሚሉት። ይሄ በሲኖዶስ በኩል ደግሞ መስተካከል ያለበት ነው። እንዴት ይስተካከል? ወደፊት የምናየው ሊሆን ይችላል ግን እንደ ነበረው ብሔራዊ በዓል ሆኗልና ታህሳስ ሀያ ስምንት በዛው መከበር አለበት ነው የሚሉት። መልካም ለማንኛውም ለዛሬ ያለህን ከበዓሉ በፊት ለአድማጭ ልታጋራ ያልከውን ከዚሁ ጋር የተያያዘ ነውና ቀጥላ። እንግዲህ ዛሬ እኔ ወደ ኋላ መለስ ብዬ ታሪክ ለመመልከት ሞክር ያለው የዛሬ ሰማንያ አራት አመት በሺ ዘጠኝ መቶ ሀያ አራት አመተ ምህረት ግብፃውያኑ ሊቃነ ጳጳሳት አቡነ ሰላማ በኋላም አድዋ ከምኒልክ ጋር የዘመቱት አድዋ ዘምተው እንደገና እዛው አድዋ ላይ ድሉ የተገኘለት የቀደሱት አቡነ ማቴዎስ፣ በኋላም ደግሞ የኢትዮጵያ ሊቀ ጳጳሳት የነበሩት ብፁዕ አቡነ ቄርሎስ፣ ሁሉም ሐሙስና አርብ ልደት ሆኖ መከበር እንዳለበት ነው ቃላቸውን ያስተላለፉት። ለምሳሌ አንዱን ብቻ የአቡነ ቄርሎስን ለዛሬ እንመልከት። መልእክት ዘፈነዋ ቄርሎስ ሊቀ ጳጳሳት ዘመንግሥተ ኢትዮጵያ ወሐዋርያሁ ለኢየሱስ ክርስቶስ ለቅዱስ ወንጌላዊ ይልና አያይዞ ቃሉ ይሄ ነው። በምስር በቅዱስ ማርቆስ ቤተ ክርስቲያን ጉባኤ ተደርጎ ብዙ ጊዜ ተጠንቶ ነበር። በዚህም ዘመን የጌታችን ልደት በሀያ ስምንት ቀን የአማኑኤል ዕለት ይውላል። በማግስቱም በሀያ ዘጠኝ ቀን ልደት ነው፣ ማክበር ይገባናል፣ አይጾምም ስለ መድኃኒተ ዓለም ልደትን ማክበርና ደስታን ማድረግ ይገባናል እንጂ በዚህ በዘመነ ዮሐንስ የጌታችን ልደት አማኑኤልን በዓለ እግዚአብሔርን መጾም አይገባም። በዚሁ ቀን ጾም እንዳይሆን አቡነ ሰላማ ገዝተዋል። አቡነ ማቴዎስ የኢትዮጵያ ሊቀ ጳጳስ በዚህ ዘመን የሁለቱን ልደት በዓል እንዳይጾም አውግዘዋል። እኔም የኢትዮጵያ ሊቀ ጳጳስ አባ ቄርሎስ በዚሁ ቀን ጾም አይገባም ስል አውግዣለሁ በዚህ ከተጻፈው ቀን የጾመ ቢኖር እንደ አባቶች ቃል ገዝቻለሁ ይሄ ነው እንግዲህ የሚለው የዛሬ ሰማኒያ አራት አመት በሺ ዘጠኝ መቶ ሀያ ሶስት ጃንሆይን አንግሰው በአመቱ ያስተላለፉት የውግዘት ቃል ነው ይህን የውግዘት ቃል ያገኘሁት ሰሜን ሸዋ ደብረ ብርሃን መምሬ ዘነበ ወሰን የለ ከሚባሉ ካህን ነው በንጉሠ ነገሥቱ መንግስት የጽህፈት ሚኒስቴር በኩል ለካህናትና ለምእመናን በወቅቱ የተበተነ ወረቀት ነው። ይሄ እንግዲህ ይሄ ውግዘት ተነስቷል አልተነሳም፣ ይሄ ሌላ ጉዳይ ነው። በአቡነ ተክለ ሃይማኖት ጊዜም እንደዚሁ የተላለፈ አለ። ጾሙ ሶስት ዘመን አርባ አራት ይሆናል፣ አንዱ ዘመን አርባ ሶስት ይሆናል። ለምን ይሄ ስርዓት አይበጅለትም? አንድ አይነት መልክ ለምን አይዝም? የሚል ነው አዲሱ እዛው ጠቅላይ ቤተ ክህነት ውስጥ ልሂድል እስቲ። የህዝብ ግንኙነት መምሪያ ኃላፊ የሆነው ካህሳይ ገብረ እግዚአብሔር ባህላዊና ክርስቲያናዊ ትውፊት በኢትዮጵያ በሚል ርእስ ባሳተመው መጽሐፍ የሁለት ሊቃውንትን አስተያየት የሀያ ስምንትን ደጋፊና የሀያ ስምንትን ተቃዋሚ የሀያ ዘጠኝን ደጋፊ አስተያየት አስፍሯል። በመጽሐፉ ላይ በዚህ በሁለት ሺ ስምንት አመተ ምህረት የታተመ ነው። ህዝቡ ሊያውቀው ነው። እስካሁን ባለው ሲኖዶ ለምሳሌ በየአራቱ አመቱ ሀያ ስምንት ነው የሚለው፣ ግን ሊቃውንቶቹ ብዙዎች ሊቃውንቶቹ አሁንም አይቀበሉትም። የጎንደር ሊቃውንቶቹም አይቀበሉትም። ከአክሱም ሊቃውንቶቹም አይቀበሉትም። በአጠቃላይ ባደረግኩት ናት ሊቃውንት የምንላቸው በእኛ የሀዲሳት የቡሊያት መምህራን። ይሄ ነገር አይቀበሉትም ከሌሎች እምነቶች ጋር ተያይዞ ወደ ሀገራችን ከመጡት ከፈረንጆች ጋር ተያይዞ የመጣ ነው እንጂ የቤተ ክርስቲያን ስርዓት አይደለም ነው የሚሉት። የቅዱስ ያሬድ ይጠቅሳሉ፣ የሌሎች ቅስቅሳርም ነው ይጠቅሳሉ። ሀያ ስምንት እንኳን የሚሉት እዚ ኔ ታረድ ምንድ ነው የሚሉት ሀይማኖት አይደለም ይሄ ስርዓት ስለሆነ ሀያ ስምንት ቢሆን ችግር የለውም ወደሚል ነው ያዘነብሉት መጨረሻ ላይ የራሳቸው መከራከሪያ ነጥቦች የሚኖሩትም ይሄ የሃይማኖት ጉዳይ አይደለም። ስለዚህ አሁንም ቢሆን በኢትዮጵያ ቤተ ክርስቲያን ውስጥ አርባ ሶስት ስለሚሆን አርባ አራት ስለሆነ ደግሞ መሆን ያለበት ቀኖ It's up. ያደረግኩትና የሁለቱ ተቃራኒ ሀሳቦችን ያሰፈርኩት ይሄ ነው። እንግዲህ ይሄ ነገር ይጥራ ነው። እስከዛሬ ሶስቱ ዘመን አርባ አራት እየተጾመ አንደኛው ዘመን አርባ ሶስት የሆነበት ምክንያት ምንድን ነው ነው በአስራ አምስት በመጀመሩ ነው። አሁን የሁሉ ችግር የመጣውና በዘመነ ዮሐንስ ምናልባት ጾሙን በአስራ አራት መጀመር እንደ መፍትሔ ሊሆን ይችላል የሚሉም አሉ። እንደተባለው ይሄ ሃይማኖት አይደለም፣ ስርዓት ነው። እኔ ግን እንዴት ከኔና ከአንተ ትውልድ ይሄ ነገር አንድ አይነት ልባት ሳያገኝ ወደ ሌላ ትውልድ ይሸጋገራል? አይተን እንዳላየን፣ ሰምተን እንዳልሰማ አልሰማን አንብን እንዳላነበብን እንዴት እንሆናለን? ግልጽ ልጽ ብሎ መውጣት አለበት ከሚል ነው። ለመልካም ለበጎ ነው። ይልቅ በምኒልክ ጊዜ የሆነ ሁላጫውትህ ጊዜ ካለህ መልካም። ትንሽ ጊዜ አለችኝ። አዎ፣ አጤ ምኒልክ እንዲህ ሐሙስና አርብ ገጠማቸውና፣ ልደት ሐሙስ ተቀድሶ ተበላ። ያው ልደቱ ነው፣ በሀያ ስምንት ነው የሚከበረው። ይሄ ታሪክ አለው፣ ረጅም ዘመን የሰባት መቶ አመት ታሪክ ያለው ነው። ወደ ኋላ ብንሄድና አርብ ዕለት ግማሹ ይበላል አይበላም እያለ እዛ ይሰሙና ግብር ገባ አይገባ፣ ቀን ነው ጠዋት ነው የሚቀደሰው ተብሎ ክርክር ሲነሳ ወደ መምህር ደፈረሱ የሚባሉ የብሉይ የሐዲስ የመጽሐፍ ተሊቃውንት መምህር ላኩ። እንዴት ነው ዛሬ አርብ ቀን ነው የሚቀደሰው ወይስ ጠዋት ነው የሚቀደሰው? ግብርስ ይገባል አይገባም? ብለው ፈረሰኛ ላኩ ነው የሚባለው። ፈረሰኛው ልክ ደርሶ የምን ይልክን መልእክት ሲነግራቸው ደጉ አሉና አሽከራቸውን ጠሩና ስጋ አምጣ፣ ከዛ ብለው ከስጋው በሉ አለመጾማቸውንም አሳዩ። በዚህ ምክንያት ሁለቱንም ቀን ግብር እንደ ተደረገ ነው የሚወራው። ሌላው በአጤ ኃይለ ስላሴ ዘመን እንደዚሁ በቅርቡ ቀደም ሲል ያነሳናቸው እነ ዶክተር አለቃ አየላለሙ በአንድ ወገን ጃን ሆይን ይዘው ሌሎቹ ደግሞ አቡነ ባስሌዮስን ይዘው በሌላ ወገን ሆነው እንደዚሁ ሀሙስና አርብ ገጥመው ሀሙስን ብሔራዊ በዓል ልደትን አክብረን አርብ ለታ ከፊሎቹ የአዲስ አበባ አድባራት ጠዋት ሲቀድሱ ከፊሎቹ ቀን ቀድሰዋል። እና ይሄ ነገር ሰባት መቶ ዓመት ሙሉ ሲያከራክር የቆየ ነገስታት በተጽዕኖ የጣሉት እንደውም ሊቃውንቱ የሚሉት ምንድን ነው? ይሄ እኮ የሀያ ስምንት እኮ ይከበር የሚሉ ሰዎች ከግራኝ መሐመድ ወረራ ወዲህ የተጻፈውን ስንክሳር ይዘው ነው እንጂ ሀያ ዘጠኝ የሚል የለም። ያሬድ እንኳ ዮም ፍስሐ ኮነ ብሎ ለሀያ ስምንት አልሰራም ለሀያ ዘጠኝ እንጂ ለሌሎች የያዘወት ቀላት እንኳ ሲሰራ እያሉ በዚህ አይነት ነጥብ ነው የሚከራከሩት። ለማንኛውም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እውቅና ሰታ የምታከብረው የልደት በዓል ሐሙስ ታህሳስ ሀያ ስምንት ቀን ሁለት ሺህ ስምንት ዓመተ ምሕረት እንደ ተለመደው በብሔራዊ ደረጃ የሚከበር መሆኑን ለማስታወስ እንወዳለን።